ወጣቶች ወደ ህዋ ሳይንስ እንዲሳቡ ለማድረግ የሚያስችሉ ስራዎችን ሲያከናውን መቆየቱን የኢትዮጵያ የህዋ ሳይንስ ማህበር አስታውቀዋል። ኢትዮጵያ ለመጀመሪያ ጊዜ ሳተላይት ማምጠቋ ወጣቶችን ወደ ዘርፉ እንዲሳቡ ለማድረግ መሰረት እንደሚጥል የህዋ ሳይንስ ማህበር ዋና ስራ አስኪያጅ ተናግረዋል። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች። ኢትዮጵያ የሳተላይቷን ወደ ህዋ ታመጥቃለች ተብሎ ይጠበቃል። ለመጀመሪያ ጊዜ ወደ ህዋ የምትመጥቀው የመሬት ምልከታ ሳተላይት ኢቲአር ኤስኤስ ዜሮዋን የሚል ስያሜ ተሰጥቷታል። ሳተላይቷ የግብርና፣ የማዕድን፣ የአካባቢ ጥበቃ፣ የአየር ንብረት ለውጥ፣ የመገናኛና ቴክኖሎጂ መረጃዎችን እንደምታስተላልፍ ይታመናል። የሳተላይቷ የመረጃ መቀበያ ማዕከል እንጦጦ ላይ ይገኛል። መረጃውን የመቀበልና የመቆጣጠር ስራው ሙሉ በሙሉ በኢትዮጵያውያን kimika wa የኢትዮጵያ ስፔስ ሳይንስ ሶሳይቲ በወጣቶች ላይ አተኩሮ እየሰራ ያለውም ሀገሪቱ በዘርፉ የምታደርገውን እንቅስቃሴ ለማገዝ መሆኑንም ዋና ስራ አስኪያጇ ወይዘሮ ቤዛ ተስፋዬ ለአሜሪካ ድምጽ ተናግረዋል። ወጣቶች ናቸው የነገ ሀገር ተረካቢዎች ናቸው። እኛም በወጣትነታቸው እናገኛቸው ብለን የመጣ ነው። ምክንያቱም አይምሯቸውን ገና ምን መማር እንደሚፈልጉ ወይም ወደፊት ምን ማድረግ እንደሚፈልጉ ራሳቸውን የሚመረምሩበት ሰዓት ላይና የሚያዩበት ሰዓት ላይ ነው የመጣ ነው እና እኛም ወደፊት የምንለው ነገር ነገር ቴክኖሎጂና ሳይንስን ያቀፈ ነው። በተለይ ደግሞ የህዋ ሳይንስን ማለት ነው። እኛም ከወዲሁ እነሱን በማግኘት ወደ ህዋ ሳይንስ ልዩ ዝንባሌ እንዲኖራቸው ለማስቻል ነው ወይም ለማነሳሳት ነው። ዝንባሌው ደግሞ ኦሬዲ ያላቸውን ልጆች ደግሞ ያሰቡበት መደረስ እንደሚችል ለማበረታታት መንገዱንም ለማሳየት ነው። ኢትዮጵያ በቅርቡ የመጀመሪያውን ሳተላይት ታመጥቃለች ወደ ህዋ። ከእሱ ጋር ተያይዞ ሳተላይት ምንድነው? ሳተላይት ምን ጥቅሞች ይሰጣሉ? የሚለውን መሰረታዊ ግንዛቤ ለማስጨበጥ ጥረት እያደረግን ነው። አስትሮባስ የሚል ጉዞ በየአመት ሲያዘጋጁ መቆየታቸውንም ስራ አስኪያጇ ጨምረው አብራርቷል። የኢትዮጵያ ስፔስ ሳይንስ ሶሳይቲ የተለያዩ ፕሮጀክቶች አሉት። አንደኛው ህብረተሰባችንን ወደ ስፔስ ሳይንስ እና ቴክኖሎጂ መሳብ፣ ሁለተኛው ደግሞ ማስተዋወቅ ነው እና ይህንን ስራዎች ለመስራት አቀድ ነው። መርሃ ግብር አንዱ አስትሮባስ ነው። በየዩኒቨርስቲው የኢትዮጵያ ስፔስ ሳይንስ ሶሳይቲ ቅርንጫፎች ባሉበት ጋር ከነሱ ጋር በመተባበር በየከተማው የቆምን ስለ አስትሮኖሚ ስፔስ ሳይንስ ቴክኖሎጂ፣ ሮቦቲክስ እንዲሁም አሁን ደግሞ በአዲስ መልክ አርትንም ጨምረን ልጆች በዚህ እውቀቶች ላይ ያላቸውን ግንዛቤ እንዲጨምሩ ለማስቻል የምናደርገው እንቅስቃሴ ነውና በአሁኑ ደግሞ ከአዲስ አበባ ተነስተን በሰላሌ ዩኒቨርሲቲ ጋር ግን ሰላሌ ዩኒቨርሲቲ አንዴ ሰርተን፣ ከዛ ደብረ ማርቆስ ሰራን። ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር አሁን ደግሞ እዚህ ከባህር ዳር ዩኒቨርሲቲ ጋር በመተባበር ባህር ዳር ከተማ ውስጥ የተለያዩ ትምህርት ቤቶች ጋር እንዲሁም ደግሞ ዛሬ አሁን እዚህ ስቴም ሴንተሩ ጋር እንቅስቃሴዎችን እያደረግን ነው የምንገኘው ማለት ነው። መጀመሪያ ስለ ህዋ ሳይንስ መሰረታዊ የሆኑ እውቀቶች መረጃዎችን እንሰጣለን። ሁለተኛ ደግሞ ተማሪዎች በነዚህ የእውቀት ዘርፎች ላይ ምን ቢያጠኑ እዛ ደረጃ ላይ መድረስ ይችላሉ የሚለውን ነገር እናሳያለን። ሶስተኛ ደግሞ ትልቁ ነገር ለኛ ተማሪዎች ክላስ ውስጥ የሚማሩት ትምህርት አለ። ክፍሉ ውስጥ ብዙ ጊዜ ሌክቸር ሜተድ ነው። እኛ ግን እነዚህ ከፊዚክስ ትምህርቶች እና በስፔስ ሳይንስ ዙሪያ ላይ ትምህርቶቻቸው መሀል ላይ ያሉ አንዳንድ አክቲቪቲ ኮሚቴዎችን በመውሰድ እየነኩና እያዩ የሚማሩበትን ሁኔታዎች ለመፍጠር ነው የፈለግነው እና እሱንም ነው እያደረግን ያለ ነው። በሳይንስ ማበልጸጊያ መካከል የልምድ ልውውጥ ሲወስዱ ያገኟቸው ተማሪዎች ለዘርፉ ልዩ ትኩረት እንደሰጡት ነው የሚናገሩት። ስሜሮት ሜኖት ግዛት ይባላል። የተማሪ ሳይንስ ማበልጸጊያ ከሚባል ትምህርት ቤት ነው ማለት ነው የመጣሁት እኔ ካገኟቸው ነገሮች መካከል አስትሮኖሚ ላይ መስራት እፈልጋለሁ። ግን ስለ አስትሮኖሚ ብዙ እውቀት የለኝም ብዬ አስባለሁ። ልክ እንደማየው ከሆነ አስትሮኖሚ በጣም በብዙ መልኮች ሊከፋፈል ይችላልና፣ የሚፈልገው ኢንተረስቲ የትጓ እንደሆነ አሳይቶኛል ብዬ አስባለሁ። አሁን ለምሳሌ ኢትዮጵያ ስለምታመጥ ንጥቃት ሳተላይት ብዙ እውቀት የለኝም ስለ እሷ። ኦልሞስት ኦቨርቪው እና እንዴት እንደምትሰራ ከእኛ ከእሷም ምን አይነት ጥቅም እንደምናገኝ ተረድቻለሁ። እሺ። ስሚያም ደብርሃን ወርቄ ይባላል። እዚሁ ከባህር ዳር ስቲም ኢንኩቤሽን ለምሳሌ ኒያውም በቴሌስኮፕ አይቼ አላውቅም። ይሄ የመጀመሪያ ነው። እዚህ መጣው ሳይ ይሄን አሳይተውናል። ከድሮም ጀምሮ በህዋ ሳይንሱ በኩል ባጠና ደስ ይለኛል። እንዲሁም ለሀገሬ በዚህ ዘርፍ አንድ ነገር ባደርግ በጣም ደስተኛ ነኝ። ስሜ ሄኑክ ነኝ ይባላል የመጣሁት ከዚህ ከስቲም ሴንተር ነው። የባህር ዳር ዩኒቨርሲቲ ስቲም ሴንተር። ስፔስ ሳይንስ የሀብታም ሀገሮች ሳይንስ ነው ይባላል፣ ግን አይደለም። ምክንያቱም ስፔስ ሳይንስን በማንኛውም ህይወታችን ላይ እንጠቀምበታለን። ከፀሐይ ጀምሮ የሚመጣው ብርሃን ነው በእጽዋቶች አድርጎ እኛ ተመግበን የምንኖረው አለ። ስለዚህ ስፔስ ሳይንስን ማጥናት ባንችል ኖረው ነገሮቹን መቆጣጠር አንችልም። ከዛ ውጭም ደግሞ ህይወትን ቀለል ያለ እንዲሆን ያደርግልናል። የተለያዩ ነዳጆችን፣ ሚኔራሎችን፣ ምናምን ለማውጣት ሳተላይት ኢሜጆችን ፎቶች በማንሳት መጠቀም እንችላለን። ነገ ከቻይና ቤጂንግ አቅራቢያ የሚካሄደው የመጀመሪያ የኢትዮጵያ ሳተላይት የማምጠቅ ስነ ስርዓት በተለያዩ መንገዶች ለህዝብ እንደሚተላለፉም ይጠበቃል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።